የአሜሪካ ድምፅ ነው በ በ19 ፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 9 2014 ዓ ም ምሽት ዝግጅታችን ጀመረ።

የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታወቀ። በሁለቱም አካባቢ የተፈጸሙት ያዎች፣ እንዲሁም አስገድዶ መድፈር በአጠቃላይ ሰብአዊነት ላይ የተፈጸመ ወንጀል ራይምሳ ጌነስ ማለት የሚባለው ነው እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለምንትን

የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ የሆኑትን አቶ ፍስሀ ተክሌን የሰማችሁት። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። የአስቸኳይ ጊዜ አዋጁን ተግባራዊ ከማድረግ ጋር በተያያዘ በሀገር አቀፍ ደረጃ የታሰሩ ሰዎች በአፋጣኝ እንዲፈቱ የኢትዮጵያ ሰብአዊ መብቶች ኮሚሽን

ጥሪ ያቀርቧል። እነዚህና ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች፣ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ አሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በ

ተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውዝ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ጤና ስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረትና በአውሮፓ ህብረት የጋራ ጉባኤ ላይ ለመገኘት ዛሬ ብራስልስ ገቡ። የሰሜን ኢትዮጵያ ግጭት ከተነሳ ወዲህ ጠቅላይ ሚኒስትሩ ወደ ምዕራብ አውሮፓ ባደረጉት በዚህ የመጀመሪያ ጉዟቸው ከአውሮፓ ምክር ቤት ፕሬዝዳንት ቻርልስ ሚሸል ጋር ተገናኝተው መወያየታቸውን ጽሕፈት ቤታቸው በማህበራዊ ገጹ ላይ አስታውቋል። ከአፍሪካ ህብረትና ከአውሮፓ ህብረት የጋራ ጉባኤ አስቀድሞ

ከወዳጄ ፕሬዚዳንት ቻርልስ ሚሼል ጋር ተገናኝተናል። የአውሮፓ ህብረትና የኢትዮጵያ ግንኙነት ቀጠናዊ እንዲሁም አህጉራዊ ጉዳዮችን በተመለከተ ውጤታማ ውይይት አድርገናል ሲሉም ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ። በቄለም ወለጋ ምዕራብ ኦሮሚያ ሁለት የአምቡላንስ መኪኖቹ ማንነታቸው ባልታወቁ ኃይሎች በግድ እንደተወሰዱበትና አንደኛው ተሽከርካሪም እንደተቃጠለበት የኢትዮጵያ ቀይ መስቀል ማህበር አስታወቀ።

ጉዳዩን ለሚመለከታቸው ክፍሎች ማስታወቁንም የማህበሩ የኮሚኒኬሽን ጉዳዮች ኃላፊ ገልጠዋል። መለስካቸው አምሃ ዝርዝሩን ይዟል። ምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ውስጥ ሁለት የአምቡላንስ አገልግሎት ለአካባቢው ማህበረሰብ የሚሰጡ መኪኖች ማንነታቸው በውል ባልታወቁ ኃይሎች ሰሞኑን በግድ እንደተወሰደበት የኢትዮጵያ ቀይ መስቀል ማህበር አስታወቀ።

በተመሳሳይ ሁኔታ በዚሁ ዞን ላሎ ቂሌ በተባለ ወረዳ አንድ ሌላ የማኅበሩ መኪና መቃጠሉንም የኢትዮጵያ ቀይ መስቀል ማኅበር የኮሚኒኬሽን ጉዳዮች ኃላፊ ዶክተር ሰለሞን አሊ ለቪኦኤ ገለጹ። ዝርዝር ሁኔታዎች አሁንም እንደማይታወቁ ኃላፊው አስረድተዋል። እንግዲህ ቄለም ወለጋ ወደ 11 አምቡላንሶች አሉት። ከነዚህ ውስጥ

አንዱ ጉዳት ደርሶበታል፣ ተቃጥሏል። ሁለቱ እንግዲህ ሰብአዊ አገልግሎት በመስጠት ላይ ሲንቀሳቀሱ በውል በማናውቃቸው ሁኔታ እና በግዳይ ተወስደዋል ነው። ከዚህ ውስጥ አንዱ አሽከርካሪ ነው ሪፖርት ያደረገው። ይሄንን ሰዓቱን ዝርዝሩን ለጊዜው የለኝም እና ስራ እየሰሩ ያሉ ነው ማለት ነው። የደረሰውን ጉዳት ለሚመለከታቸው የመንግስት አካላት

ማህበሩ ማስታወቁን የተናገሩት ዶክተር ሰለሞን በኢትዮጵያ ውስጥ ግጭቶች እየተበራከቱ ከመጡ ወዲህ በማህበሩ ንብረትና በበጎ ፈቃደኛ ሰራተኞቹ ላይ ጭምር የሚደርሰው ጥቃትና አደጋ ከፍ እያለ መምጣቱን ገልጸዋል። የቀይ መስቀል ንብረት የመላው ሕዝብ አገልግሎቱም ማንንም የማይለይ መሆኑን አስታውሰው መላው ሕዝብ የቀይ መስቀል ንብረቶችና በጎ ፈቃደኞችን እንዲንከባከብ ተማጽነዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ዛሬ ብራስልስ ላይ ከሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስ ሽቶልተንበርግ ጋር ተገናኝተው ተነጋገሩ። በዜና ማዕከላችን የተጠናቀረውን የዚህን ዘገባ ዝርዝር ሀብታሙ ስዩም ያቀርበዋል። የመከላከያ ሚኒስትር ሎይድ ኦስተንና የኔቶ ዋና ጸሐፊ ያንስ ሽቶልተንበርግ በዛሬው የብራስልስ ንግግራቸው ላይ ቀዳሚ ትኩረት አድርገው የተወያዩት ዩክሬን ድንበር ላይ ከሩሲያ ጋር የገቡትን መፋጠጥ ነበረ።

ሁለቱ ከፍተኛ ባለሥልጣናት መግለጫ ሲሰጡ የኔቶ ኃላፊም አጠንክረው ያነሱት ይህንኑ ስጋት ነበረ። ለኅብረታችን ስላላችሁ የጠነከረ ቁርጠኝነት አመሰግናለሁ። በተለይ አሁን ሩሲያ ጦሯን ዩክሬን ውስጥና በዙሪያዋ እያጠናከረች ባለችበትና የአውሮፓ ጸጥታና ደህንነት ጉዳይ እጅግ አሳሳቢ በሆነበት ሁኔታ ይህ ቁርጠኝነት የበለጠ አስፈላጊ ነው። በእርግጥ እኛ የፖለቲካ ዲፕሎማሲያዊ መፍትሄ ለመፈለግ ከሩሲያ ጋር ለመነጋገር ዝግጁ ነን።

ይሁን እንጂ ለከፋውም ዝግጁ ነን። በመሆኑም ኔቶ በምስራቅ አውሮፓ አካባቢዎች ያለውን አቋም ለማጠናከር ዩናይትድ ስቴትስ ተጨማሪ ወታደሮቿን መላኳን እንደሚያደንቁ ስቶልተንበርግ አመልክተዋል። ኦውስተን ብራሰልስ የገቡት ሩሲያ በዩክሬን ዙሪያ በሦስት አቅጣጫዎች መቶ ሃምሳ ሺህ ወታደሮችን ባሰማራችበትና ግዙፍ የጦር ልምምዶችን እያደረገች ባለችበት ሁኔታ ነው። በዚህም ምክንያት ሞስኮ ከምዕራቡ ጋር የገባችው ውጥረት የተካረረ ሆኗል።

ሩሲያ ጦሯን ከዩክሬን አዋሳኝ አካባቢዎች ወደ ኋላ እየሳበች መሆኗንም አሳውቃለች። ፕሬዚደንቷ ቭላዲሚር ፑቲን ትናንት ሲናገሩ

ሀገራቸው ጦርነትን እንደማትፈልግ አመላክተው ዩክሬን የኔቶ አባል ልትሆን የምትችልበትን ማንኛውንም ምድል ለማምከን በድርድር እንደሚተማመኑና በዚያውም እንደሚገፉ ገልጸዋል። የሩሲያ ስጋትና የቀውሱ ዋና ምንጭም ይሄው የኪየቭ የኔቶ አባልነት ጉዳይ ነው። ይሁን እንጂ ሩሲያ በእርግጥም ሰራዊቷን እያራቀች ስለመሆኗ የአሜሪካ ባለሥልጣናት አለማረጋገጣቸውን ፕሬዚደንት ጆ ባይደን ዛሬ ተናግረዋል።

ለዲፕሎማሲ ሁሉንም እድል እንደሚሰጡ ቃል የገቡት ፕሬዚደንት ባይደን በሞስኮ አዝማሚያና አካሄድ ላይ ግን ጥርጣሬ እንዳላቸው ጠቁመዋል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአልሻባብ ታጣቂዎች ዛሬ ማለዳ ላይ በበርካታ የፖሊስ ጣቢያዎችና የጸጥታ ኬላዎች ላይ በሰነዘሩት ጥቃት እስካሁን አምስት ሰዎች መገደላቸውን ባለሥልጣናት አስታወቁ። ታጣቂዎቹም ይህንኑ አረጋግጠዋል። የሶማሊያ ፖሊስ ቃል አቀባይ ኮሎኔል አብዱል ፈታህ አደን ሐሰን እንደተናገሩት

ከሌሊቱ ሰባት ሰዓት ጥቂት ቀደም ብሎ የጀመረው የአልሻባብ ሸማቂዎች ጥቃት በፖሊስ ጣቢያዎችና ከሃዳና ዳሩ ሰላም የተባሉ በአመዛኙ ጸጥታ የሰፈነባቸው ከከተማይቱ ወጣ ብለው የሚገኙ ሁለት መንደሮች ላይ እየተነጣጠረ ነው። የሶማሌ ብሔራዊ ቴሌቪዥን ጣቢያ እንደዘገበውም በጥቃቱ አምስት ሰዎች ሲገደሉ ከእነኚህም ውስጥ ሁለቱ ሕፃናት መሆናቸው ታውቋል።

ሌሎች በጥቃቱ የመቁሰል አደጋ የደረሰባቸው በርካታ ሰዎችም ለሕክምና እርዳታ ወደ ሆስፒታሎች መምጣታቸውን የጤና ባለስልጣናት አስታውቀዋል። በተቃዋሚው መሪ አሌክሲ ናቫልኒ ላይ ሩሲያ ያቀረበችው አጠራጣሪ አዳዲስ ክሶች ረብሸውኛል ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ።

ትላንት ማክሰኞ ከሞስኮ ወጣ ብሎ በሚገኝና እስረኞችን ለማሰቃየት ይውላል ከሚባለው የፍርድ ሂደታቸው እየታየ ካለበት ስፍራ የተሰሙት አዲሶቹ ክሶች ናቫልኒ ገንዘብ በማጭበርበር እና ፍርድ ቤትን በምናቅ የሚሉ ጥፋተኛ ሆነውም ከተገኙ እስከ አስራ አምስት ዓመታት እስራት ሊያስቀጧቸው የሚችሉ ናቸው። ናቫልኒና አጋሮቻቸው በባለሥልጣናት የሚፈጸሙ የሙስና ድርጊቶችን በማጋለጣቸው ነው ኢላማ የተደረጉት ሲሉ በትዊተር ገጻቸው ያሰፍሩት ብሊንከን

የሩሲያ ባለሥልጣናት ናቫልኒን ከእስር እንዲለቁና ደጋፊዎቻቸው ላይም የሚፈጽሙትን ወከባና ወንጀላም እንዲያቆሙ ያሉበትን ጥሪ አሰምተዋል። ክሬምሊን ላይ ጠንካራ ትችት በማቅረብ የሚታወቁት ናቫልኒ እንደ አውሮፓውያን የዘመን አቆጣጠር ጥር 2021 ዓ.ም ተይዘው የታሰሩት በተቃጣባቸው የመርዝ ጥቃት በጀርመን በማገገም ላይ ሳሉ፣ ቀደም ሲል በይቅርታ ሲለቀቁ የተጣለባቸውን ገደብ ተላልፈው ለበርካታ ወራት ቆይተዋል በሚል ነው።

ለዚያም የሁለት ዓመት ተኩል እስራት ተፈርዶባቸው ቅጣታቸውን በመወጣት ላይ ነበሩ። የሩሲያ መርማሪዎች በእስር ላይ ሳሉ ያቀረቡባቸው አዲሱ ክስ ናቫልኒ በእንግሊዝኛው ምህፃረ ቃል ኤፍቢኬ በመባል ለሚታወቀው የፀረ ሙስና ድርጅታቸው የተለገሰ ገንዘብ

ዘርፈዋል የሚል ሲሆን ችሎት መዳፈር የሚለው ሌላው ክስ ደግሞ ናቫልኒ ከአሁን በፊት ክሳቸው በመታየት ላይ በነበረበት ወቅት ዳኛውን ዘልፈዋል የሚል ነው። ይህ የፍርድ ሂደት እንዲካሄድ ያዘዙ እነኚህ ሰዎች በእውነት ፈርተዋል፣ ሲሉ በችሎቱ ወቅት የተናገሩት የ45 ዓመቱ ናቫልኒ በዚህ ችሎት ወቅት ስለምናገረውና ክሱም በሐሰት የተቀነባበረ መሆኑን ህዝብ በግልጽ ስለሚያየው ስጋት አድሮባቸዋል ነው ያሉት።

የፖለቲካ ዓላማ ለማስፈጸም የተጠነሰሰ ነው ሲሉም ክሱን ሙሉ በሙሉ አስተባብለዋል። ናቫልኒ ያክለውም ይህን ፍርድ ቤት፣ ይህን የቅጣት ስፍራ ወይም የፌዴራሉን የደህንነት መስሪያ ቤት፣ አቃቢያነ ህጉን፣ የኬሚካል ጦር መሳሪያዎቹን፣ ፑቲንንም ሆነ ሌሎቹን አንዳቸውንም አልፈራም ሲሉ ለፍርድ ቤቱ መናገራቸውን በቪዲዮ ተቀርጾ የተሰራጨው መግለጫ ያሳያል። አልፈራም፣ ምክንያቱም ይህን መፍራት ውርደትና ረብ የለሽ መሆኑን ስለማምን ነበር ያሉት ናቫልኒ

አጋሮቻቸው ውንጀላውን ሲያወግዙ ጠበቃቸው በበኩላቸው ክሬምሊን ደንበኛቸውን ዝም ለማሰኘት ያውጠነጠነው ሙከራ ነው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሆንዱራስ ፖሊስ የቀድሞ የአገሪቱ ፕሬዚዳንት ሁዋን ኦርላንዶ ሄርናንዴዝን በሱስ አስያዥ አደገኛ ዕጽና መድኃኒቶች ህገወጥ አዘዋዋሪነት ተሳትፈዋል በሚል ክስ ዩናይትድ ስቴትስ ተላልፈው እንዲሰጧት ባቀረበችው ጥያቄ መሰረት

ትላንት ማክሰኞ በቁጥጥር ስር መዋሉ ተገለጠ። ከሶስት ሳምንታት በፊት ቢሮአቸውን ለቀው የሄዱት ሄርናንዴዝ ቴጉሲፓል ከሚገኘው የመኖሪያ ቤታቸው ነው ፖሊስ እጃቸውን በካቴና አስሮና ጥይት የሚከላከል ጃኬት አልብሶ አጅቦ የወሰዳቸው የአገሪቱ ጠቅላይ ፍርድ ቤት በትላንትና ዕለት ጉዳዩን እንዲመለከቱ የሰየማቸው ዳኛ ባዘዙት መሠረት ነው። ካለፈው ሰኞ አንስቶ የመኖሪያ ቤታቸውን ከቦ የቆየው ፖሊስ የቀድሞውን ፕሬዝዳንት ይዞ ያሰረው ትላንት ማለዳ ላይ በትዊተር ገጻቸው ላይ በወጣ የድምፅ መልእክት

ይህ ቀላል ጊዜ አይደለም። ይህን በማንም ላይ ማድረግ አልፈልግም ያሉት ሄርናንዴዝ ይህን ሁኔታ ለመጋፈጥና ራሴን ለመከላከል ከፖሊስ ጋር ለመሄድ ዝግጁ ነኝ ብለዋል። የቀድሞ ፕሬዝዳንት ተላልፈው እንዲሰጡ በቀረበው ጥያቄ ላይ ሄርናንዴዝ እንደ አውሮፓውያን የዘመን አቆጣጠር ከ2004 ዓ.ም አንስቶ

ከፍተኛ መጠን ያለው ሱስ አስያዥ አደገኛ እጾች ከቬኔዙዌላ እና ከኮሎምቢያ ተነስቶ በሆንድራስ አልፎ ወደ ዩናይት ስቴትስ እንዲገባ በመፍቀድ እንዲሁም በርካታ ሚሊዮን ዶላር ጉቦ በመቀበል ህገወጥ አዘዋዋሪዎች በወንጀል መርማሪዎች እንዳይጠየቁ አድርገዋል የሚሉ ይገኙበታል።

ሄርናንዴዝ እንደ አውሮፓውያን የዘመና አቆጣጠር በ2019 ዓ ም በሱስ አስያዥ አደገኛ እጾች ህገወጥ ዝውውር ወንጀል በኒውዮርክ አቃቢያን ህግ ወንድማቸው በተከሰሱበትም ክስ በተደጋጋሚ በተባባሪነት ይወነጀላሉ። ወንድማቸው ሁዋን አንቶኒዮ ሄርናንዴዝ በሱስ አስያዥ እጾች ህገወጥ ዝውውር እና በጦር መሳሪያ ወንጀሎች ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስራት ተፈርዶባቸዋል።

ሄርናንዴዝ ባለፈው ጥር 20 2014 ዓ ም በእርሳቸው እግር የተተኩት ዚዮማራ ካስትሮ የመጀመሪያ የሆንዱራስ ሴት ፕሬዚዳንት ከሆኑ ጥቂት ሰዓታት በኋላ ነበር የፓርላማ አባል ሆነው ቃለ መሐላ ላይ የፈጸሙት። ጠበቃቸው የሸንጎ አባል በመሆናቸው ያለመከሰስና ተላልፎ ያለመሰጠት መብት አላቸው ሲሉ ይከራከራሉ። ሄርናንዴዝ በአንድ ወቅት የቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ቁልፍ የአካባቢው አጋር ነበሩ።

በአካባቢው ከፍተኛ ብክለት እንዳይደርስ ስጋት ደቅና ጥገና ሳይደረግላት ከየመን የባህር ጠረፍ ለረዥም ጊዜ ከቆመችው ኤፍኤስኦ ሴፈር ከተባለች የነዳጅ ማከማቻ መርከብ ላይ የሚገኘውን ድፍድፍ የነዳጅ ዘይት ወደ ሌላ ለማዛወር ለያዘው እቅድ በመርህ ደረጃ ከስምምነት መድረሱን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊዝ ናቸው ትላንት ለጸጥታው ምክር ቤት አስተያየት በሰጡበት ወቅት የተደረሰውን ስምምነት ይፋ ያደረጉት ግሪፊት

የስምምነቱን ዝርዝርም ሆነ የተባለውን ነዳጅ ከመርከቢቱ የማራገፍና ወደ ሌላ የማስተላለፉ ስራ መቼ እንደሚጀምር አልተናገሩም። የየመን ብሔራዊ የነዳጅ ኩባንያ ንብረት የሆነችው ኤፍኤስኦ ሴፈር

እንደ አውሮፓውያን የዘመን አቆጣጠር ከ1980 ዎቹ መጨረሻ አንስቶ በየመኗ የሆደይዳ ግዛት ከሚገኝ የባህር ጠረፍ 9 ኪሎ ሜትሮች ርቀት ላይ በነዳጅ ዘይት ማከማቻነት ስታገለግል የቆየች መርከብ ናት። መርከቢቱ መጠኑ 1.1 ሚሊዮን በርሜል የሚሆን ድፍድፍ የነዳጅ ዘይት ተሸክማለች። የተባበሩት መንግስታት ድርጅት ግን እንደ አውሮፓውያን የዘመን አቆጣጠር ከ2015 ዓ ም አንስቶ ያለችበት ሁኔታ አልተመረመረም ወይም በአግባቡ አልተጠበቀም ይላል። የተባበሩት መንግስታት ድርጅት ያ

አካባቢ ጥበቃ ባለስልጣናት በበኩላቸው ከመርከቢቱ ጭነት የሚፈስ የነዳጅ ዘይት ለየመን የሚላክ ምግብና የሰብአዊ እርዳታ ወሳኝ መተላለፊያ የሆነውን የሆዴዳ ወደብ እንዲዘጋ እንዳያስገድድ ስጋት አለን ሲሉ አስጠንቅቀዋል። የነዳጅ መፍሰስ አደጋ ከደረሰ በአሳ ማጥመጃ ስፍራዎች ላይ ብክለት ሊያስከትል፣ በቀይ ባሕር የሚተላለፉ የንግድ ማጓጓዣ መርከቦችን

መተላለፊያ ሊዘጋና ብሎም በአካባቢው ባሉ አገሮች ላይ ጉዳት ሊያደርስ ይችላል የሚል ስጋት መኖሩም ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ

አሉላን ለዜናዎቹ አመሰግናለሁ። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሮቡ ምሽት የካቲት 9 2014 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት

ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ።

የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙ ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታውቋል። የትግራይ ኃይሎች በአማራ ከተሞች በንጹሀን ዜጎች ላይ ግድያ

መድፈርና ዘረፋ መፈጸማቸውን የገለጸው አምነስቲ ኢንተርናሽናል አሰቃቂ ያላቸውን እነዚህን ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ በዛሬው ሪፖርቱ ጠቁሟል። ድርጊቱ ሴቶችን መድፈርና ሰላማዊ ሰዎችን መግደል

የጦርነቱ አካል እየሆነ መምጣቱን ያሳያል ሲሉ የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀ ተክሌ ለአሜሪካ ድምፅ ስለ ሪፖርቱ ሲያብራሩ ተናግረዋል። ህወሀት በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም በቀረቡ መሰል ውንጀላዎች ላይ የቀረቡ መሰል ውንጀላዎችን ግን አልተቀበላቸውም። ኬኔዲ አባተ ተጨማሪ አለው

ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ሲል የጠራቸው ታጣቂዎች በአማራ ክልል ሰሜን ወሎና ሰሜን ጎንደር ዞኖች በነበሩበት ወቅት በተለይም በቆቦና በጭና አካባቢዎች የተፈጸሙ የሰብአዊ መብት ጥሰቶችን መርምሮ ሪፖርት ማውጣቱን አስታውቋል። አምነስቲ ዛሬ ባወጣው አዲስ ሪፖርት በሁለቱ አካባቢዎች ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጋር ግንኙነት ያላቸው ታጣቂዎች ሆን ብለው በደርዘን የሚቆጠሩ ሰዎችን ገድለዋል። እድሜያቸው አ

ሰባት ዓመት የሆኑ ታዳጊዎችን ጨምሮ በደርዘን የሚቆጠሩ ሴቶችንና ልጃገረዶችን በቡድን ደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል ብሏል። በሰሜን ጎንደር ዳባት ወረዳ በምትገኘው ጭናና በሰሜን ወሎዋ ቆቦ አካባቢዎች የጭካኔ ድርጊቶች የተፈጸሙት የትግራይ ኃይሎች በሐምሌ ወር 2013 ዓ.ም አካባቢዎቹን ከተቆጣጠሩ ብዙም ሳይቆይ በነሐሴ ወር መጨረሻና በመስከረም መጀመሪያ እንደነበር አምነስቲ አስታውቋል። አምነስቲ በጭካኔ የተሞሉ

ካላቸው ጥቃቶች በተጨማሪ የግድያ ዛቻዎችና ማንነትን መሰረት ያደረጉ ስድቦችና አዋራጅ ተግባራትም ይፈጸሙ እንደነበር የአካባቢውን ነዋሪዎች ምስክርነት ባካተተው ሪፖርቱ አመልክቷል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሐ ተክሌ ስለ ሪፖርቱ ለአሜሪካ ድምፅ ሲያብራሩ ይህም ብለዋል። ቆቦ ላይ ብዙ ሰዎች እንደተገደሉ ነው በሁለት ሺ አስራ ሶስት እንደተፈጸመ ነው

ሰላማዊ ሰዎች ላይ ማለት ነው። የከተማ ነዋሪዎች ላይ ብዙዎቹ። ሌላው ደግሞ በዚህ በጭና አካባቢ አምና ነሐሴ ላይ እንደዚሁ ከተማ በትግራይ ሀይሎች በተያያዘበት ጊዜ ቤት ውስጥ የተገኙ ሴቶችን ቃቂ በሆነ ሁኔታ ፆታዊ ጥቃት በተለይም ደግሞ አስገድዶ መድፈር በቡድን ለተራዘመ ጊዜ በተለይ ደግሞ አስራ ስምንት ዓመት ያልሞላቸው ወጣት ሴቶች ላይ እንደዚህ የተፈጸመ ነው እና

እነዚህ በአጠቃላይ እንግዲህ በሁለቱም አካባቢ የተፈጸሙት ያዎች እንዲሁም አስገድዶ መድፈር በአጠቃላይ ሰብዓዊነት ላይ ተፈጸመ ወንጀል ክራይም ሳጌነስቲ ማለት የሚባለው ማለት ነው

እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለን ከዚህ በፊት እንግዲህ በንፋስ መውጫ ላይ የሰራ መሆን የታቸው በጣም ብዙ ቁጥር ያላቸው ሴቶች እንዴት እንደተደፈሩ ነሐሴ ሀያ ና ሴቶች መድፈር እና ሰዎች መግደል እንደ አንድ የጦርነቱ አካል እየተወሰደ እንደሆነ ነው የሚያሳየው አንድ ላይ ስናያቸው ማለት ነው በአምነስቲ ኢንተርናሽናል የምስራቅ አፍሪካ ና ታላላቅ ሀይቆች አካባቢ ምክትል ዳይሬክተር ሳራ ጃክሰን ደግሞ የትግራይ ሀይሎች ሁሉም ተፋላሚ ወገኖች ሊከተሏቸው

ስለሚገቡት መሰረታዊ የዓለም አቀፍ የሰብአዊ ሕግ ደንቦች ፍጹም ቸልተኝነት አሳይተዋል ማለታቸው በሪፖርቱ ተጠቅሷል። ምክትል ዳይሬክተሯ አክለውም ከሐምሌ 2013 ዓ.ም ጀምሮ የትግራይ ኃይሎች በአማራ ክልል በሚገኙ አካባቢዎች የጦር ወንጀል እና በሰብአዊነት ላይ የሚፈጸሙ ወንጀሎችን ስለመፈጸማቸው የሚያሳዩ መረጃዎች እየጨመሩ ነው። ይህም በብዛት የሚስተዋለውን ተደጋጋሚ ያስገድዶ መድፈር ክስተት፣ የጅምላ ግድያና ከሆስፒታሎች ጭምር

የተፈጸመ ዘረፋን ይጨምራል ሲሉ ተናግረዋል። አምነስቲ ከቆቦ ምስክርነታቸውን ሰጡኝ ካላቸው ግለሰቦች መካከል የሆኑት አቶ ታከለ የተባሉ ነዋሪ ጳጉሜ አራት የነበረውን ሁኔታ ሲገልጹ ጠዋት ላይ ውጋው ተፋፍሞ ነበር። ህዋቶች ተሸንፎ እንደነበርና በርካታ ተዋጊዎቻቸው እንደተገደሉ ሰምተናል። ቀን ላይ የተወሰኑ የአማራ ሚሊሻዎች ከተማዋን ሲቆጣጠሩ፣ ከሐምሌ አጋማሽ በኋላ የትግራይ ኃይሎች ለመጀመሪያ ጊዜ ከቆቦ ወጥቶ ነበር።

ከሰዓት በኋላ ግን በመሳሪያና በሰው ኃይል ተጠናክረው ተመልሰው መጡ። ከዚያን በቀል በሚመስል መልኩ ተራ ሰዎችን መግደል ጀመሩ። ሚሊሻዎችና የትግራይ ተዋጊዎችን የገጠሙ አርሶ አደሮች ከከተማ ወጥቶ ስለነበር የሚከላከልልን አልነበረም። ስማቸው ያልተጠቀሰ ሌላ የከተማዋ እማኝ ደግሞ መጀመሪያ እስክሪኖችን ያየነው በትምህርት ቤቱ አጥር ነው። በትምህርት ቤቱ ቅጥር ግቢ ውስጥ የውስጥ ሱሪ እንደለበሱ ፊታቸው ወደ

አጥር ዞሮ የተጋደሙ ሀያ አስክሬኖች ነበሩ። ብዙዎቹ የተተኮሰባቸው ከኋላ ጭንቅላታቸው ላይ ሲሆን፣ የተወሰኑ ደግሞ ከጀርባቸው ነው። ከጭንቅላታቸው ጀርባ በጥይት የተመቱት ፊታቸው በከፊል ስለሌለ ማንነታቸው ሊታወቅ አልቻለም። አምነስቲ በጭና ያደረገው ምርመራ ደግሞ በዋናነት ጾታዊ ጥቃት ላይ ያተኮረ ነው። የምርመራውን ግኝት በተመለከተ አቶ ፍስሐ ተክሌ ተከታዩን ብለዋል።

ጭና ላይ እንግዲህ ለረጅም ጊዜ ነው የተፈጸመው። ወደ ሰላሳ የሆኑ የጾታዊ ጥቃት ሰላማዊ የአስገድዶ መድፈር ሰላማዊ የሆኑ ሴቶች የሚያገኘ ነው እና ያው ከባድ የሆነ ከዚህ በፊትም እንግዲህ ሪፖርት ባደረግ ናቸው መልኩ በዛ

ቅጂ፣ የሆኑ አይነት ድርጊቶች ናቸው የተፈጸሙት። ለምሳሌ እድሜያቸው ከአስራ ስምንት ዓመት በታች የሆኑ ህጻናት፣ አስራ አራት አስራ አምስት ዓመት የሆኑ ህጻናትን አስገድዶ መድፈር ነበረ። በዚህ በትግራይ ኃይሎች አካባቢው ላይ ተቆጣጥሮበት በነበረ ጊዜ ማለት ነው። እንደዚሁ ደግሞ እናትና ልጅ አሁን በአንድ ጊዜ እናትና ልጅን አንድ ላይ መድፈር

ያየርባቸው ነገሮች አሉ። በብሔራቸው ላይ በማንነታቸው ላይ ያተኮረ ጸያፊ ስልቦች እና ማስፈራራቶች ነበሩ። ከዚህ በተጨማሪ እንግዲህ ቤታቸው ውስጥ ያገኙት ማንኛውም ንብረት የምግብ ነክ፣ ገንዘብ፣ ሞባይል መውሰድ፣ መዝረፍ ነበረ። እንግዲህ እነዚህ ጉዳት የደረሰባቸው ሴቶች ደግሞ በወቅቱ ላይ ቦታው ላይ ሕክምና ስላልነበረ

አስፈላጊ ትና ሌላ የምክር አገልግሎት ማግኘት ያልቻሉም በጊዜው ስለዚህ በዛ ምክንያት ደግሞ ስነልቦናዊ እና በአካላዊ ውዳትም ተዳርገዋል ማለት ነው። አምነስቲ ምስክርነታቸውን ሰጥተውኛል ካላቸው ያስገድዶ መድፈር ሰለባዎች መካከል በጭናዲድ ባህር በምትባል መንደር በህው ታጣቂዎች በመኖሪያ ቤታቸው

ከእናቷ ጋር መደፈራቸውን የገለጸች የ14 ዓመት ታዳጊ ትገኛለች። ሉሲ የተባለችው ይህቺ ሰባተኛ ክፍል ተማሪ ተከታዩን ማለቷ በሪፖርቱ ተካቷል። አንዱ ወታደራዊ ልብስ የለበሰና ሌላው ሲቪል የለበሰ ሁለት የህወሀት ታጣቂዎች ከነ መሳሪያቸው ጠዋት አምስት ሰዓት አካባቢ ወደ ቤታችን ሲመጡ ከእናቴና ከአያቴ ጋር ቤት ውስጥ ነበርኩ።

ትግረኛና በጥቂቱ ደግሞ አማርኛ እየቀላቀሉ ይናገራሉ። ቤተሰቦቻችን ተደፍረዋል፣ አሁን እናንተን የምንደፍርበት የእኛ ተራ ነው ካሉ በኋላ አንደኛው በግቢ ውስጥ እኔን ደፈረኝ፣ ሌላው ደግሞ ቤት ውስጥ እናቴን ደፈራት። እናቴ አሁን በጣም ታማለች፣ በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ትገኛለች።

ሰላም የተባለች የ29 ዓመት ሴት ደግሞ አራት የትግራይ ተዋጊዎች እድሜያቸው የገፋ ወላጆቿን በተለየ ክፍል ውስጥ እንደቆለፉባቸውና ከዚያም በ15 ሰዓታት ጊዜ ውስጥ በቡድን እንደደፈሩ ተናግራለች። አምነስቲ ከዚህ ቀደም ሪፖርት ያደረገውን በንፋስ መውጫ በህወሓት ታጣቂዎች የተፈጸመ ያስገድዶ መድፈር ጨምሮ ታጣቂዎቹ ከገቡባቸው ሌሎች የአማራ ክልል አካባቢዎችም ታማኒ የሆኑ የአስገድዶ መድፈር ሪፖርቶች እንደደረሱት ገልጾ አሰቃቂ ያላቸው እነዚህ ድርጊ

ቶች የጦር ወንጀል እና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ በዛሬው ሪፖርቱ ጠቅሟል። በቆቦና በጭና የህወሓት ታጣቂዎች

በግለሰብ መኖሪያ ቤቶችና ሱቆች ውስጥ የሚገኙ ንብረቶችን እንዲሁም የሕክምናና የትምህርት ተቋማትን ጨምሮ ሌሎች የሕዝብ ሀብቶችን እንደዘረፉና እንዳወደሙም ከነዋሪዎች ማረጋገጡን አምነስቲ አስታውቋል። በሌላ በኩል በእነዚህ ውንጀላዎች ዙሪያ መረጃ ለማግኘት የትግራይ የውጭ ጉዳዮች ቢሮ ኃላፊ ላላቸው የህወሀት አመራር አባል አቶ ጌታቸው ረዳ

ጥር 16 ጥያቄ ቢያቀርብም ምላሽ እንዳላገኘ ነው አምነስቲ የገለጸው ዛሬ በቀረበው ሪፖርት ላይ ። ይህ ዘገባ እስከተጠናቀረበት ጊዜ ድረስም ቀጥተኛ ምላሽ ያልሰጠው ህወሀት ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርቡ ውንጀላዎችን አልተቀበሏቸውም። ክልሉን በፕሬዝደንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም የትግራይ ኃይሎች በአፋርና አማራ ክልሎች በሰላማዊ ዜጎች ላይ

ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ በማስተባበል እንዲህ አይነት ውንጀላ የሰራዊቱ ባህሪና ተግባር እንዳልሆነ ተናግረው ነበር። ጉዳዩንም ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሩ ጥያቄ ማቅረባቸው ይታወሳል። በተጨማሪም ከትግራይ ክልል ባለስልጣናት በኩል እንዲህ ያሉ የመብት ጥሰቶች የተፈጸሙት ትግራይ ክልል ውስጥ መሆኑን በመጥቀስ ታጣቂዎቻቸውን በመወንጀል የሚወጡ ሪፖርቶች በትግራይ ለተፈጸሙ ጥሰቶች ተመሳሳይ ትርክት ለመፍጠር የታለሙ እንደሆኑ

ሲናገሩ ተሰምተዋል። እነዚህን የቀደሙ የህወት ምላሾች በማንሳት ድርጅታቸው ሪፖርቱን በሚያጠናቅርበት ጊዜ የህወትን የቀደሙ ምላሾች ከግምት ውስጥ አስገብቶ እንደሆን ለተነሳላቸው ጥያቄ አቶ ፍስሐ ተክሌ ተከታዩን ምላሽ ሰጥተዋል። ተመሳሳይ ምናምን የሚለው እንኳ ብዙ

ተመሳሳይ የሆነ ዓለም አቀፍ ስታንዳርድ ነው የምንከተለው፣ ህጎቹ ሜቶዶሎጂያችንም አንድ ነው። ስለዚህ ጉዳዩ መሆኑ ተፈጸመው አልተፈጸመም ነው። ያው የተለያየ ምላሽ ነው የሚሰጡት፣ በእንደዚህ አይነት እንትኖች በሚኖሩበት ጊዜና አንዳንዴ ኢንቨስቲጌት ይደረግ ይላሉ፣ አንዳንዴ ደግሞ እንዲሁ አውትራይት የመካድ ነገር አለና ያው እሱ አያዋጣም። በሁሉም ወገን ላይ የምናየው ነገር ነው። በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት

አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጊቱን የሚፈጸሙትን ለህግ ማቅረብ ነው። ስለዚህ እሱ እንደ የሚያል ነገር አይደለም። አንደኛው ከዚህኛው ይበልጣል እንደዚህኛው ይበልጣል ውስጥ የሚለውስ መግባት አያስፈልገንም። ሰብዓዊ መብት ጥቃት አንድ ሰውም ላይ ተፈጸመ መቶ ምሳ ላይ የተፈጸመ ሁሉም ጥቃት ነው። አምነስቲ ኢንተርናሽናል ለህወሓትና፣ ለትግራይ ኃይሎች፣ ለኢትዮጵያ መንግስት፣ ለአፍሪካ ህብረትና ለተባበሩት መንግስታት እያንዳንዳቸው መውሰድ ባለባቸው እርምጃዎች ዙሪያ ምክረ ሀሳብም አቅርበዋል። የድርጅቱ

አፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሀም ከሪፖርቱ ጋር በተያያዘ ምክር ሀሳባቸውን ለግሰዋል። ራያሎች በተለይ እነዚህ የሚፈጸሙ ጋቶችን ማስቆም መቻል አለባቸው። ከዚህ በኋላ እንዳይፈጸሙ ተፈጽመው ከተገኙ ደግሞ በዚህ ውስጥ የተሳተፈው ተዋጊዎችን

ማግለል መቻል አለባቸው። ምክንያቱም ትርተሪግ ያል እንዳይፈጽሙ። ከዛ ውጭ ደግሞ ምርመራ እንዲካሄድ ሁኔታዎች መመቻቸት አለበት። የተሟላ ምርመራ አሁን በተለያዩ ምክንያቶች የተሰሩት ጥናቶች፣ ምርመራዎች የተሟሉ ናቸው ብዬ አላስ ካለው ችግር አንጻር አማራ ክልልም ሆነ ትግራይ ውስጥ የተፈጸሙት የሰብአዊ መብት ጥሰቶች በሙሉ በሙሉ

ተዘግበዋል ብዬ አላምንም። ስለዚህ አጠቃላይ ኮምፕሪሄንሲቭ የሆነ የተሟላ ጥናት እንዲካሄድ በሁለቱም በኩል ሁኔታዎችን ማመቻቸት ያስፈልጋል። በዚህ ደግሞ የተጠረጠሩ ሰዎችን ለፍርድ ማቅረብ ያስፈልጋል። ጉዳተኞችን አስፈላጊውን ካሳና ድጋፍ ሊያገኙ ይገባል ማለት ነው።

ሁማን ራይትስ ዎች የተባለው ሌላው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅትም ከሁለት ወራት በፊት ባወጣው የምርመራ ሪፖርት በቆቦና በጭና አካባቢዎች በአጠቃላይ በትንሹ 97 ሰላማዊ ሰዎች በህወሓት ታጣቂዎች ስለመገደላቸው ከአካባቢው ነዋሪዎች መረጃዎች እንደደረሱት መግለጹ ይታወሳል። ይህ የግድያ ተግባር የጦር ወንጀል ሊሆን እንደሚችል የጠቆመው ድርጅቱ የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተፈጸሙ በደሎችን ለማጣራት ራሱን ል።

ለ አሰራር ዘርግቶ ጥልቀት ያለው ምርመራ እንዲያደርግም በሪፖርቱ ምክር ሀሳብ ማቅረቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ይህን የዛሬውን የአምነስቲ ኢንተርናሽናል ሪፖርት አስመልክቶ አንድ የሰብአዊ መብቶች ተሟጋች በትዊተር ገጻቸው ላይ መልእክት አስፍረዋል። በልውውጥ ክሩ ላይም የህወሀት ቃል አቀባይ ምላሽ ሰጥተዋል። የመብት ተሟጋቹ በመልእክታቸው ህወሀት

የነፃነትና የእኩልነት ጥማታችሁን ከተመሳሳይ የምሬትና የጥላቻ ጽዋ በመጠጣት ለማርካት መሻት የለባችሁም። ትግላችሁን ምንጊዜም ከፍ ካለ የስነ ምግባርና የሰብአዊነት ጣሪያ ነው ልታካሂዱት የሚገባው። ትግላችሁ በፍቅር የሚመራ ሊሆን ይገባል ሲሉ ለጻፉት ቃል አቀባዩ አቶ ጌታቸው ረዳ ከስሩ በሰጡት ምላሽ እስማማለሁ። እነዚህ ደግሞ አጥብቀን የምናከብራቸው መርሆች ናቸው። ክሶቹን በአንክሮ እና

እናያቸዋለን። የተሳተፉትን ሁሉም በተጠያቂነት እንይዛለን ብለዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

የአስቸኳይ ጊዜ አዋጁን ተግባራዊ ከማድረግ ጋር በተያያዘ በሀገር አቀፍ ደረጃ የታሰሩ ሰዎች በአፋጣኝ እንዲፈቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ አቅርቧል። የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁን ማንሳቱን እንደ በጎ ተግባር እንደሚመለከተውም ኮሚሽኑ ገልጿል። በኢትዮጵያ የሰብአዊ መብቶች ኮሚሽን የክትትልና ምርመራ የስራ ክፍል ዳይሬክተር የሆኑትን አቶ ምስጋናው ሙልጌታን በስልክ ያነጋገረችው ጸሐይ ዳምጠው ተከታዩ ልካለች

ኢትዮጵያ በገጠማት የሰላምና ደህንነት ውጥረት ሳቢያ ጥቅምት 23 2014 ዓ ም በሀገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ ማወጇ ይታወሳል። የኢትዮጵያ ህዝብ ተወካዮች ምክር ቤት ለሀገሪቱ ሰላምና መረጋጋት ስል ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ አውጆ እንደ አስፈላጊነቱ ማሳጠር ወይም ማራዘም እንዲቻል አድርጎ አውጆ እንደነበር ነው

የተገለጸው በዚህ መሰረትም ትናንትና ማለትም የካቲት 8 2014 ዓ.ምት የኢትዮጵያ ሕዝብ ተወካዮች ምክር ቤት በተቀመጠው አስቸኳይ ስብሰባ አዋጁን ማንሳቱን አሳውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫውን ያወጣው ትናንትና የካቲት 8 2014 ዓ.ም የተሰበሰበው የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ እንዲነሳ ያሳለፈውን ውሳኔ መነሻ አድርገው ነው። አዋጁ መነሳቱን በበጎ መመልከቱን

ኮሚሽኑ ገልጸዋል። ይህም ሆኖ ግን ከአስቸኳይ ጊዜ አዋጅ ጋር በተያያዘ በቁጥጥር ስር የዋሉ ዜጎች በአስቸኳይ እንዲለቀቁ ጠይቋል። አቶ ምስጋናው ሙልጌታ በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ የስራ ክፍል ዳይሬክተር ናቸው። አዋጁ በመነሳቱ ኮሚሽኑ ያንጸባረቀውን አቋም ገልጸዋል። ሰብአዊ መብቶች ኮሚሽን ከዚህ ቀደምም የሰሮች ምክር ቤት ይህን አዋጅ የማንሳት የውሳኔ ሀሳብ ሲያቀርብም ያለውን ድጋፍ ገልጿል። በተለይም

የአስቸኳይ ጊዜ አዋጅ ሁኔታ በሰብአዊ መብቶች ላይ የሚያደርገውን ተጽዕኖ ከግንዛቤ በማስገባት በበጎ ነው ውሳኔውን የተመለከት ነው፣ እና ይህንንም በበጎ እንደምንመለከተው ትላንት ባወጣናት መግለጫ ለመግለጽ ሞክረናል። ከአስቸኳይ ጊዜ አዋጁ ጋር ተያይዞ በቁጥጥር ያሉ ሰዎችን የሰብአዊ መብት ሁኔታ በሚመለከት ተከታታይ ምክረ ሀሳቦችንም አቅርበናል።

በአጠቃላይ ከአስቸኳይ ጊዜ አዋጅ ጋር በተያያዘ በአገሪቷ ምን ያህል ሰው ተይዞ ነበር የሚለው የተጠናከረ ዳታ የለንም። እኛ በጎበኘናቸው አካባቢዎች የነበሩትን ነው ልንናገር የምንችለው የምናውቀው። እሱን በሚመለከት ግን ያያዛቸውን ሁኔታ እኛ በክፍተት ተመልክተን የነበረው በጊዜው በተለይ ትልልቅ ሰዎች በቂ ማጣራት ሳይደረግ የታሰረ ሰዎች፣ የታመሙ ሰዎች፣ ሴቶች፣ የሚያጠቡና ፌት ጭምር እነዚህን አይነት ጉዳዮች ለይተን ምክር ሀሳቦችን ማቀባችን ይታወሳል። ስለዚህ

ሁሉንም ቦታ አዳርሰን ትክክል ባናደርግም ያየናቸውን በትክክል የለየናቸውን ጉዳዮች ግን በየጊዜው አሳውቀናል።

የአስቸኳይ ጊዜ አዋጁ የሚገድባቸው የሰብአዊ መብቶች እንዳሉ ያስታወሱት አቶ ምዝጋናው ይህ ደግሞ የሰብአዊ መብቶች ጥሰትን ያስከትላል በማለት አስረድተዋል። እንግዲህ በአስቸኳይ ጊዜ አዋጁ አንደኛው የሚሰጠው ስልጣን ፍርድ ቤት ያለማቅረብ ነው። መንግስት በአስቸኳይ ጊዜ አዋጁ እንደመሆኑ መጠን እነዚህን ፕሮሲጀር አራይት የምንላቸው የስነስርአት መብቶችን ከነበረው የጸጥታ ሁኔታ አንጻር የመገደብ ስልጣን ወይም ዲስክሬሽን የምንለውን ነው የሚሰጠው። ስለዚህ በአብዛኛው ከአስቸኳይ ጊዜ አዋጅ ጋር የተያያዙ ሰዎች ፍርድ ቤት እየቀረቡ አልነበረም

እና ሌሎች ከዚህ ጋር ተያይዞ የነበሩ መብቶች የተሰጣቸው አልነበረም። ያ ግን አስቸኳይ ጊዜ አዋጁ የሚፈቅደው ነው። ከአስቸኳይ ጊዜ አዋጅ ሰብአዊ መብቶች ላይ የሚያሳድረው ተጽዕኖ ስንል ይህን ማለታቸው እ መብቶችን ይገድባል አስቸኳይ ጊዜ። ስለዚህ ለሰብአዊ መብት በጣም ምቹ ሁኔታን አይፈጥርም። ለዛ ነው መነሳቱም በበጎ የምናየው። ስለዚህ ስለዚህ አሁን አስቸኳይ ጊዜ ሲነሳ

ፍርድ ቤት ማቅረብ ተመልሶ ግዴታ ይሆናል። ማለት የኢትዮጵያ ሰብአዊ መብቶች ኮሚሽን በአስቸኳይ እንዲለቀቁ ጥሪ ያቀረበው የትኞቹን ታሳሪዎች እንደሆነ የተጠየቁት አቶ ምስጋናው ተከታዩን ነው ያብራሩት። የተወሰኑ ሰዎች አሉን እኛ በክትትላችን የምንከታተለው። ያ ማለት ግን ሁሉንም በሙሉ በመረጃ ይዘናል ማለት አይደለም። አንዳንድ እኛ የምናደርገው ክትትል ኦቨሮል ፒክቸሩን በሚገልጽ ሁኔታ ነው። ስለዚህ አሁን እኛ ያለን መረጃ አሁንም ያልተለቀቁ ሰዎች አሉ ከአስቸኳይ ጊዜ አዋጁ ጋር ተያይዞ የታሰሩ

እኮ ጊዜ አዋጁ የሚነሳ ከሆነ ወይ መለቀቅ አለባቸው በአፋጣኝ ካልሆነ ደግሞ በባለፈው መግለጫችን እንደጠቀምነው በመደበኛው የፍትህ ስርዓት መዳኘት አለባቸው። ያ ማለት የመደበኛው የፍትህ ስርዓት በሚጠይቀው መልኩ ፍርድ ቤት መቅረብ አለባቸው፣ ዋስትና መብታቸው ሊከበር ይገባል ወዘተ እነዚህ በህገ መንግስቱ የተጠርጣሪ ሰዎች መብት

ተብለው የተደነገጉ ጥበቃዎች ለእነሱም ተገቢ እና ተፈጻሚ ሊሆኑ ይገባል ነው። አቶ ምስጋናው አክሎም በዚህ ከአስቸኳይ ጊዜ አዋጅ ጋር ተያይዞ እስር ላይ ቆይተው የተለቀቁ ግለሰቦች አሁንም በችግር ላይ ናቸው ሲሉ አስፈጻሚው አካል ለችግራቸው እልባት እንዲሰጥ እንጠይቃለን ብለዋል። አንድ አሁን ክትትል እያደረግን ያለነው ጉዳይ እና በብዙ አቤቱታ እየተቀበልን ያለነው ጉዳይ እነዚህ ከአስቸኳይ ጊዜ አዋጅ ጋር ተያይዘው የነበሩ ሰዎች ተይዘው ስለመቆየታቸው የሚያረጋግጥ ማረጋገጫ

ከፖሊስ ካሰራቸው አካል በሚጠይቁበት ጊዜ እያገኙ አይደለም። በዛ ምክንያት ደግሞ ቀጣሪዎቻቸው የመንግስትም የግልም ቀጣሪዎች ከስራ ተለይታችሁ በቆያችሁበት ጊዜ የት እንደነበራችሁ ማስረጃ አሉ ተብሎ ይጠየቃሉ። ያንን ማስረጃ ደግሞ ያሰራቸው አካል አሁን እየሰጣቸው አይደለም።

ያንን ጉዳይ ተቀብለን ያንን አቤቱታ ተቀብለን የተወሰነ ክትትል አድርገን ለሚመለከታቸው አካላትም አሳውቀናል። እነዚህ ሰዎች በእስር ላይ ለቆዩበት ጊዜ ማስረጃ ያስፈልጋቸዋል። ይሄንን የሚመለከተው አካል እንዲሰጣቸው፣ ከዛም ደግሞ ወደ መደበኛ ሕይወታቸው ወደ ስራቸውም ለመመለስ ሁኔታዎች እንዲመቻችላቸው ያስፈልጋል።

ይህን ማድረግ ያስፈልጋል በአፋጣኝ የሚል ነው አንደኛው የጠቆም ነው ምክራት። ከእስር የተለቀቁ ሰዎች በአስቸኳይ ጊዜ አዋጅ ታስረው መለቀቃቸውን የሚያመላክት ማስረጃ ከመስጠት ጋር ተያይዞ ከፌደራል ፍትሕ ሚኒስቴር አቃቤ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ።

ጸሐይን ለዘገባው እናመሰግናለን። የኢትዮጵያ እስልምና ጉዳዮች ምክር ቤት የኡለማ ምክር ቤት አባልና የሰላምና ሕግ ዘርፍ ኃላፊ ሼክ መሐመድ ሲራጅ ትግራይና እኛ

አንድ አገር እንጂ ሁለት አገር መሆናችንን አናውቅም ሲሉ የትግራይ ክልል እስልምና ጉዳዮች ምክር ቤት የራሱን ምክር ቤት ማቋቋሙን በተመለከተ ላሳለፈው ውሳኔ ምላሽ ሰጥተዋል። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሀጂ አማን የግላቸው መሆኑን ገልጸው በሰጡት አስተያየት አሁን በጦርነቱ ምክንያት መገናኘት አልተቻለም። ጦርነቱ ቆሞ ሰላም ሰፍኖ መገናኘት ሲቻል ግን የኢትዮጵያ የእስልምና ምክር ቤት ለማስተካከል ሀላ

ሀላፊነት አለበት። እስከዚያ ግን በግሌ ሕጋዊ ናቸው ብዬ አላምንም ብለዋል። ሲሆን ግርማ ዝርዝር አላት

ከትላንት በስቲያ መግለጫ ያወጣው የትግራይ ክልል የእስልምና ጉዳዮች ምክር ቤት ከዚህ በኋላ ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር የነበረውን ግንኙነት ማቋረጡን መግለጹን መዘገባችን ይታወሳል። በዚህ ጉዳይ ላይ ከአሜሪካ ድምፅ የተጠየቁት የኢትዮጵያ እስልምና ጉዳዮች ምክር ቤት አንዱ አባል የሆነው የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዚዳንት ሱልጣን ሀጂ አማን የግላቸው መሆኑን ገልጸው በሰጡት አስተያየት

አንድ ክልል ከፌዴራል እስልምና ጉዳይ አብሮ ሁሉም የኢትዮጵያ ክልሎች አንድ ላይ ሆኖ ተቋቁሞ ፌዴራልን አቋቁሟል። ከተቋቋመ በኋላ ጠቅላላ ጉባኤ ተሰብስቦ አብሮ ሆኖ የክልሉን ሁኔታ ተወያይቶ ውሳኔ ሳይሰጥ አንዱ ክልል እኔ ከዛ ወጥቻለሁ ማለት ተቀባይነት የለውም። ያ ክልል ያለበት ምክንያት

መታየት አለበት። ለብቻው ተገንጥሎ ክልሉ በፌዴራል ኢትዮጵያ ስር ባለበት ሁኔታ እሱ ተገንጥኛለሁ ማለት ተቀባይነት አይኖረውም። ከትላንት በስቲያ ምክር ቤቱ በትግራይ ክልል መቋቋሙን ገልጸው ለአሜሪካ ድምፅ አስተያየት የሰጡት የምክር ቤቱ ፕሬዚዳንት ሼክ አደም አብዱል ቃድር ለዚህ ውሳኔ ካበቃቸው ጉዳዮች አንዱን ሲያስረዱ ተከታዩን ብለው ነበር። ትግራይ ውስጥ ብዙ ኢማሞች፣ አሰጋጆች

ብዙ ቃዲዎች ብዙ ዕለማዎች ተጨርሰውብናል፣ ማለት ከመስጅድ እያወጡ ነው የገደሏቸው። እንዲያውም እንዳይቀበሩ ሶስት ቀን አራት ቀን የተቀመጡ ወንድሞቻችን አሉ፣ በትግራይ ውስጥ ማለት ነው። ብዙ ዕለማዎች ተጨርሰውብናል፣ ብዙ መስጅድ ፈርሶብናል። ከፈረሱት መስጅዶች ያው የነጃሽ መስጅድ በአለም ደረጃ የሚታወቅ ማለት ነው። ከማካ ቀጥሎ ነጃሽ ነው። ስለዚህ ነጃሽ ያህል ፈርሶብን በዙሁ ላይ ፌዴራል እስልምና ጉዳይ

በደረሰብን ነገር መጽናናትም ይሁን አንዳንድ ነገር በማድረግ እኛ ጋር ያደረገው ነገር የለም። በዚህ አስተያየት ያልተስማሙት የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሀጂ አማን አንድም እስልምና ጉዳይ ወይ ፌዴራል እስልምና ጉዳይም ተቃውሞ አላሰማም፣ ከእኛ ጎን አልቆመም የሚባለው ትክክል አይደለም። ምክንያቱም እኛ የትም ሆነ እንደ አዲስ አበባ እስልምና ጉዳይ የሚለው ሌላው ጉዳዮች ይህንን

የሃይማኖት ተቋማት፣ የሃይማኖት እምነት ቤቶች፣ የእምነት አባቶች መደፈርም መነሳትም የትም ሆነ ትግራይም ሆነ ከትግራይ ውጭም ሆነ አማራ ክልል፣ ኦሮሚያ ክልል፣ አፋር፣ ሶማሌ የትም ሆኖ መደፈር የለባቸውም መከበር አለባቸው ቢለን ከዚህ በፊትም ጩኸናል፣ ተናግረናል። እንደውም ነጃሺ መስጂድ በተመታ ጊዜ ሁሉም አንድ ላይ ሆኖ ይሄ

የተሰራ ስራ ከእንትን ውጭ ነው ማንም ሆነ ማን ብለን ነው የተናገርነው። በዚህ በኩልም ያለው በዛ በኩልም ያለው ሆነ ማንኛውም አካል ሃይማኖት ተቋማትን መነካት የለባቸውም። ይሄ ብለን ተቃውሞችን ያሰምተናል። ሁሉም ተቃውሞ ያሰምቷል። ሌላው

ጦሮም ስላለ እዛ ገብተን እርዳታም ሆነ ሌላ ክልሎች እንደምንገባ ሁሉ እዛ እርዳታ ለማድረስ ለመጠየቅ አልተቻለም። ምክንያቱም ክልሉን ለመድረስ እና ለመግባት መንገድ የለም እና በዛ ካልሆነ በስተቀር እንደ ሕዝብም እኛ አሁንም ቢሆን እንደ ሕዝብም እንደ ትግራይ ሕዝብ እንደ ማንኛውም ሕዝብ እርዳታው ቢከፈትና መግባት ቢቻል መርዳት ቢቻል ሁሉም ዝግጅ እንደሆነ ነው።

በሌላ በኩል በጉዳዩ ላይ ምላሽ እንዲሰጡን የኢትዮጵያ እስልምና ጉዳዮች ምክር ቤት የኡላማ ምክር ቤት አባልና የሰላምና ህግ ዘርፍ ኃላፊ ሼክ መሐመድ ሲራጅን ጠይቀን ነበር። ትግራይ እስልምና ጉዳዮች ሊመሩ አይችልም ማለት እኛ ሁለት ሀገር አደለም። የሀገሪቱ ችግር ያይታወቀ ነው። የአንድለን ችግር በሁሉም ያለ ነው። እዛን ከዚህ ያለው ለማንም ግልጽ ነው። እኛ ደግሞ የሃይማኖት ሰዎች

በሰላም ጦለት ማድረግ እንጂ መጥፎ ነገርን የሚገድፍ ማንም ሰው የለም። ጥሩን በጥሩነት እንገድፋለን። መጥፎ ደግሞ ከሆነ ሃይማኖታዊ ውግዘት የሚያስከክል ሲሆን እናወግዛለን። የማይመለከተን ወይንም ደግሞ ነገሮች የምንገባባቸው ነገሮች አሉ፣ የማንገባባቸው ነገሮች አሉ። አሁን ለማንኛውም ዞሮ ዞሮ ትግራይ እናኛ

አንድ ሀገር መሆናችን እንጂ ሁለት ሀገር መሆናችንን ስለማናቅ በዚህ ዙሪያ ላይ እስቲ ምናልባት ለሌላ ጊዜ እንትን ብለን ተነጋግረን የምንሰጠው ሊኖረን ይችላል። በአሁኑ ሰዓት ግን ምንም የማውቀው ነገር የለኝ። ምን ያስባላቸው፣ ምንም እንደሆነ ልረዳ አልችለም።

የትግራይ እስልምና ጉዳዮች ምክር ቤት ካቀረባቸው ቅሬታዎች አንዱ ከኢትዮጵያው ምክር ቤት ጋር ቀድሞውኑ የተቋረጠ ግንኙነት እንደነበረው ገልጾ ገንዘብ ከተሰጣቸው አራት አመት አካባቢ መቆጠሩን ተናግረው ነበር። ሼህ መሀመድ ሲራጅ ለዚህ ወቀሳ በሰጡት ምላሽ ምሳሌ ኢትዮጵያ እስልምና ጉዳዮች ለማንኛውም ለየአንዳንዱ ክልል የሚያደርጋቸው የሚሰሩ ፈሰሶች ከሀጅና ኡምራ የሚገኙ ነበሩ። ሀጅና ኡምራ ራሱ ተቆመ ሶስት አመቱ ነው።

በኮቪድ የተነሳ አይደለም ማለት ነው።

እና ገዚም ደግሞ ራሳቸው በዛው ባላቸው ራሳቸው የትግራይ እስልምና ጉዳዮች የራሱ መተዳደሪያ በዛው በአካባቢ እንዳለ ነው የማቀው። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፕሬዝዳንት ሱልጣን ሐጂ አማን ጉዳዩ በቀጣይ ሊስተካከል ስለሚችልበት ሁኔታ ተጠይቀው፣ አሁን በጦርነት ምክንያት መገናኘት አልተቻለንም። ጦርነቱ ቆሞ ሰላም ሰፍኖ መገናኘት ሲቻል የኢትዮጵያ እስልምና ምክር ቤት የማስተካከል ኃላፊነት አለበት

ከዚያው ግን እኔ በግሌ ሕጋዊ ናቸው ብዬ አላምንም ብለዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።

ጽዮን ግርማን ለዘገባው እናመሰግናለን። በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በአፋርና አማራ ክልል በጦርነቱ ለተጎዱ ዜጎች 350 ሚሊዮን ብር የሚገመት ድጋፍ ማድረጋቸውን የፌዴራል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አይዞን ኢትዮጵያ የተባለ መተግበሪያም በመጠቀም የተሰበሰበው ገንዘብ በቀጥታ ወደ ኮሚሽኑ ገቢ የተደረገ ሲሆን በዚሁ ገንዘብ የተገዛው የመጀመሪያ ዙር እርዳታም ወደ አፋርና

አማራ ክልል መድረሱ ተገልጿል። መተግበሪያውን ያዘጋጁት በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን የመተግበሪያውን ተደራሽነት በማሳደግ ከነፍስ አድን ድጋፍ ባሻገር በመልሶ ማቋቋሙ ሂደትም የጎላ ሚና መጫወት እንደሚፈልጉ በተወካያቸው አማካኝነት ገልጸዋል። አዲስ ቸኮል ተጨማሪ አለው።

ፌደራል የአደጋ ስጋት ስራ አመራር ኮሚሽን 350 ሚሊዮን ብር የሚገመት ድጋፍ ከውጭ ከሚኖሩ ኢትዮጵያውያን ማግኘቱን አስታወቀ። ኢትዮጵያውያንና ትውልድ ኢትዮጵያ የሚያደርጉትን ድጋፍ ቀጥታ ወደ ኢትዮጵያ መንግስት የሚያስገባው አይዞን ኢትዮጵያ በተባለ መተግበሪያ አማካኝነት የተሰበሰበው 7 ሚሊዮን ዶላር ወይም 350 ሚሊዮን ብር ገደማ ገንዘብ ገቢ መሆኑንና ምግብና ምግብ ነክ ያልሆኑ ድጋፎች ለአፋርና አማራ ክልሎች መድረስ መጀመራቸውን የኮሚሽኑ ህዝብ ግንኙነት ኃላፊ አቶ ደበበ ዘበዴ ለአሜሪካ ድምጽ አስታውቀዋል። የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ለአማራና ለአፋር ክልል ድጋፍ

ቅርቧል ። ይህም ድጋፍ እንግዲህ ለአፋር ክልል አስራ ሁለት መኪና ከነተሳቢው እንዲሁም ለአማራ ክልል አስራ አራት መኪና ከነተሳቢው ምግብና ምግብ ነክ ያልሆነ ድጋፍ ለመጀመሪያ ዙር የተላከ ሲሆን በቀጣይም ይኸው የኢትዮጵያ ዲያስፖራ በአይዞን ኢትዮጵያ መተግበሪያ ባሰባሰቡት ገንዘብ በቀጣይም የሚቀጥል መሆኑን መግለጽ ይፈልጋለሁ። አሁን ለሁለቱ ክልሎች የተደረገው ድጋፍ የመጀመሪያ ዙር ነው ያሉት አቶ ደበበ በቀጣይም ተመሳሳይ ድጋፎች ይቀጥላሉ ብለዋል። እንደ አቶ ደበበ የፌዴራል መንግስቱ ከራሱ በጀት ከመንግስታዊ ካልሆኑ ድርጅቶች

ሀገሮችና ከሌሎች ረጃ ሀገራት ጋር በመተባበር ለተጎጂዎች መሰል ድጋፍ እያቀረበ መሆኑን ተናግረው በዚህ ረገድ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን እያበረከቱት ያለው ድጋፍ ቀላል ግምት የሚሰጠው አይደለም ብለዋል። ይሁንና ከፍተኛ በጀት የሚፈልገው ድጋፍ ከደራሽ እርዳታ ይልቅ የመልሶ ማቋቋም በመሆኑ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ለዚህ እንዲዘጋጁ ጥሪ አቅርበዋል። ትልቁ ስራ የመልሶ ማቋቋም ስራ ነው። አሁን

የነፍስ ማዳን ስራ እየሰራን ነው። የማረጋጋት ስራ እየሰራን ነው። እኛ ብቻ አይደለንም። የተለያዩ ሴክተር መስሪያ ቤቶችም ክልሎችም በጣም እየተሳተፉበት ነው። ቅድም የገለጽኩት ህብረተሰብ ክፍሎችም እየተሳተፉበት ነው። የመልሶ መገንባቱ ስራ ግን ሂዩጅ ካፒታል የሚጠይቅ ነው። ምክንያቱም ከግለሰብ ቤት ጀምሮ በርካታ መሰረተ ልማቶች ለህዝብ አገልግሎት የሚሰጡ ነገሮች ወድመዋል።

እነዚህም በቁስ ደረጃ ቢሮ ውስጥ ሳይቀር ብዙ ነገሮች ተዘርፈዋል፣ ወድመዋል። እነዚህም ለመተካት የሚደረገው ጥረት በመንግስት ብቻ አይደለም። ቅድም የገለጽኩልሃለ በግለሰብ፣ በቡድን፣ በማህበር፣ በተቋም እንዲሁም ውጭ የሚኖሩ ኢትዮጵያውያን አቅሞች ናቸው። ባይዘን ኢትዮጵያ መተግበሪያ አማካኝነት በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ያደረጉት ድጋፍ በትክክል ለታለመለት አላማ መዋሉን ለማረጋገጥ ከአሜሪካ ወደ ኢትዮጵያ መምጣታቸውን የነገሩን አቶ በቀለ ወልደ ሚካኤል የመጀመሪያ ዙር እርዳታው መድረሱን በስፍራው ተገኝቶ ማረጋገጣቸውን ይናገራሉ።

በአጠቃላይ ለአፋር ክልል ከናዝሬት ብሔራዊ የአደጋ ስጋት አመራር መጋዘን ሲነሳና አፋር ክልል ደርሶ ከአስራ ሁለት መኪና

ለክልሉ አደጋ ስጋት ኮሚሽነር ያስረከብን ሲሆን ለአማራ ክልል አስራ አራት መኪና ለክልሉ አደጋ ስጋት አስረክበን ሰሜን ወሎ ወልዲያና ቆቦ ሲከፋፈል ደግሞ በቦታው ተገኝተን እኛም ያደረሰን መሆናችንን ነው መገልጽልን። አቶ በቀለ ወልደ ሚካኤል ስለ አይዞን ኢትዮጵያም የሚሉት አላቸው። አይዞን ኢትዮጵያ መተግበሪያ ነው። ያ መተግበሪያ በመላው ዓለም ያሉ የዲያስፖራ አባላት እና

መላው ኢትዮጵያ የሚገኙ አንዳንድ ድርጅቶች ተባብረው ለመንግስት በቀጥታ እንዲገባ የተገበረ ፕላትፎርም ከአራት አምስት ወራት በፊት ነው የተጀመረው። የተጀመረበትን ምክንያት ከዚህ በፊት ያው ዲያስፖራው በሚሄድ

አስባቸው ገቢዎች በተለያዩ ሰዎች እየተሰበሰቡ ሀሜት የነበረባቸው ስለነበረ እና ለተረጂው ሕዝብ አይደርስም የሚባል ሀሜት ስለነበረበት አሁን ለመንግስት እርዳታ ማስተባበሪያ በቀጥታ እንዲገባ ተደርጎ የተዘጋጀ መተግበሪያ ነው እና ገቢውም በቀጥታ ወደ መንግስት እጅ የሚገባ ነው። ይህንን ያዘጋጀው የዲያስፖራ ኤጀንሲ ሰዎች አሉ ከሰላምና

አንድነት የዲሲ ግብረ ሀይል የተለያዩ ሰዎች አሉ። በግሩፕ ሆኖ በመንግስትም ደግሞ የእርዳታ ማስተባበሪያ ማለት የአደጋ ስጋት ስራ አመራር አደጋ ስጋት ስራ አመራር ከእነሱም ሰዎች አሉ። በጋራ የተዘጋጀ መተግበሪያ ነው። አይዞን ኢትዮጵያ ወደፊት ተደራሽነቱን አስፍቶ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማሳተፍ በመልሶ ማቋቋሙም የራሳቸውን ሚና መጫወት እንደሚፈልጉ ነው የሚናገሩት። ህይወት አድኑን ተሰርቷል እና ቀጣዩን ለመስራት

እንደገና ህብረተሰቡ መልሶ ለማቋቋም ብዙ ችግር ያለው ነው። አሁን ሄደን ያየነው ነገር በጣም የከፋ ችግሮችን ነው ያየነው። በቀላሉ እንዲህ የሚቀረፍ ነገር አይደለም እና በቀላሉ የሚቀረፍ ስላልሆነ ህብረተሰቡ በቀጣይነት የእርዳታ እጁን እንዲዘረጋና

ህብረተሰቡን ለማቋቋም እንዲቻል የራሱን አስተዋጽኦ እንዲያደርግ ያው የእኛ ስራ ማስተባበር ነው። ሄደን እንደገና ለማስተባበር እና በቀጣይነት እንዲቀጥል ለማድረግ እንሞክራለን። ከትግራይ ወደ አማራና አፋር በተስፋፋው ጦርነት አንድ ነጥብ አራት ሚሊዮን ሰዎች ከአማራ ክልልና አራት መቶ ሺህ ሰዎች ደግሞ ከአፋር ክልል ተፈናቅለው እንደነበር የሚናገሩት የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ከእነኝም መካከል በአማራ ክልል ከአንድ ነጥብ ሁለት ሚሊዮን የሚበልጡት ወደ ቀያቸው መመለሳቸውን፣ በአፋር ክልል ግን አሁንም ያሉት ተፈናቃዮች ቁጥር አራት መቶ ሺህ መሆኑን ተናግረዋል።

አሁንም ተፈናቅሎ የሚገኙትም ሆነ ወደ ቀያቸው የተመለሱት እንዲሁም ከቀያቸው ባይለቁም የንብረት ውድመት የደረሰባቸው በሚሊዮን የሚቆጠሩ ዜጎችን መልሶ ለማቋቋም ወደፊት ሰፊ ድጋፍ ያስፈልጋል ነው የሚሉት አቶ ደበበ ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ እየተከታተላችሁት ያላችሁት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ

የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ የሙርሌ ታጣቂዎች በደቡብ ሱዳናውያንም ላይ ወንጀል የሚፈጽሙ መሆናቸውን ገለጸ። ሰላማዊ ሰዎችን የሚገድሉትና ልጆች የሚጠልፉትም ከኢትዮጵያ ብቻ ሳይሆን በደቡብ ሱዳን ውስጥም ከአንዱ ወደ ሌላው አካባቢ እየተንቀሳቀሱ ተመሳሳይ ድርጊት እንደሚፈጽሙ ገልጸዋል። የአካባቢው ቃል አቀባይ ጃይ አንዲናራ

አንዲና ራይ ለአሜሪካ ድምጽ በስልክ እንደተናገሩት ታጣቂዎቹ ድርጊቱን እንዲያቆሙና የተጠለፉትን ሕጻናት ለማስመለስ ከኢትዮጵያ መንግስት ባለስልጣናት ጋር መነጋገራቸውን ገልጸው፣ ነገር ግን ከተነጋገሩም በኋላ ጠለፋና ግድያ መፈጸሙን ተናግረዋል። ጽዮን ግርማ ዝርዝር አላት።

ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሰላማዊ ሰዎችን መግደላቸውን፣ ህጻናት ጠልፈው መውሰዳቸውንና ከብቶች መዝረፋቸውን የክልሉ ፖሊስ ሰሞኑን ለአሜሪካ ድምጽ አስታውቆ ነበር። ሰሞኑን ደግሞ ጋምቤላ የገቡ የሙርሌ ታጣቂዎች ስምንት ሰዎች መግደላቸውንና አምስት ሰዎች ማቁሰላቸውን እንዲሁ የክልሉ ፖሊስ ለአሜሪካ ድምጽ ገልጾ ነበር።

በድንበሩ አካባቢ የሚፈጸመውን ይህንኑ ችግር ለመፍታትም በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የሚመራውና የጋምቤላና ቤንሻንጉል ጉምዝ ርዕሳነ መስተዳድሮችን የያዘ ልኡክ

ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ መመለሱን የክልሉ ፕሬስ ሴክሬታሪያት ጽፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምጽ መግለጻቸው ይታወሳል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅ ናቸው የደቡብ ሱዳን የታላቁ ፒቦር አስተዳደር ቃል አቀባይና የወጣቶች የባህልና ኢንፎርሜሽን ሚኒስተር ጃይ አዲን ጎራናይ ታጣቂዎቹ የሙርሌ ጎሳን የሚወክሉ አይደሉም ይላሉ።

ደቡብ ሱዳን ሦስት የተለያዩ የአስተዳደር አካባቢዎች ሲኖሯት አንደኛው አራት የተለያዩ ጎሳዎችን ያዘው ታላቁ የፒቦር አስተዳደር አካባቢ ወይንም ግሬተር ፒቦር አድሚኒስትሬሽን ኤሪያ የሚባለው ነው። ሙሩላይ ከእነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን፣ ይህን ጥቃት የሚፈጽሙት ከዚህ ጎሳ የወጡት ግለሰቦች ናቸው።

የሙርሌ ታጣቂዎች በሚል ወንጀል በመስራት የሚታወቁት ግለሰቦች በቡድን ሕፃናትን አፍነው ይወስዳሉ። ድንበር ተሻግረው ኢትዮጵያኖችንም ያጠቃሉ። ነገር ግን እነዚህ የደቡብ ሱዳን መንግስት በወንጀለኝነት የሚያውቃቸው ግለሰቦች

የሙርሌን ማህበረሰብ አይወክሉም። ታጣቂዎቹ በደቡብ ሱዳን በኩል ካሉ የማህበረሰብ ክፍሎችም ሆነ ከኢትዮጵያ አግተው የሚወስዷቸውን ሴቶች ሚስት፣ ህጻናቱን ደግሞ ከብት ጠባቂ እንደሚያደርጓቸው የገለጹት ቃል አቀባዩ ሰዎችን እንደሚገድሉና ንብረትም እንደሚወስዱ ተናግረዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ሰሞኑን ለአሜሪካ ድምጽ እንደተናገሩት የካቲት 10 2014 ዓ ም የሙርሌ ታጣቂዎች ድንበር አቋርጠው

መግባት በኒውኤር አኮቦ ወረዳ ውስጥ ሶስት ሰላማዊ ሰዎችን መግደላቸውን ገልጸው ነበር። ሙርሌ ጥቃት የሚያደርገው በህጻናት እና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ።

መነሻው ጋምቤላ ከተማ አድርጎ ወደ ኑዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎክ ከተማ፣ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶርኛ ልጅ በሞቶር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ ማለዳ ሌሊት ነው እንደዚህ ያደረጉት። አያይዘው ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ ሶስት ህጻናት አፍነው መውሰዳቸውን ለአሜሪካ ድምጽ

ተናግረው ነበር። ሙርሌ ጥቃት የሚያደርገው በህፃናት እና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ።

መነሻው ጋምቤላ ከተማ አድርጎ ወደ ኒዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶርኛ ልጅ በሞቶር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታም አለ። ሌሊት ነው እንደዚህ ያደረጉት። የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ ቃል አቀባይ ጃይ፣ ታጣቂዎቹ ለመጨበጥ የሚያስቸግሩ ናቸው ብለዋል።

Have, cool maybe, uh, ten, uh, An nazi tatay kouch, uh, yo te dora joun na.

አንድ የተወሰነ የሚታወቅ ቦታ የሚኖሩ ቡድኖች አይደሉም። አምስት አስርና ከዚያ በላይ የሆኑ ታጥቀው የሚንቀሳቀሱ ከደቡብ ሱዳንም ሆነ ከኢትዮጵያ ከብት እየዘረፉ የሚኖሩ ወንጀለኞች ናቸው። ሰሞኑን የኢትዮጵያ መንግስት ባለስልጣናት ደቡብ ሱዳን ተገኝተው መወያየታቸውን እና ነገር ግን ከውይይቱ በኋላ በድጋሚ ጥቃት መድረሱን የጋምቤላ ክልል መንግስት መግለጹን ጠቅሰን ችግሩን መፍታት እንዴት እንዳልተቻለ የጠየቅናቸው ቃል አቀባዩ

እነዚህ ድንበር አቋርጠው ጥቃት የሚፈጽሙ ግለሰቦች ድንበር ተሻግረው ጥቃት እንዲፈጽሙ የሚነግራቸው ወይንም ደግሞ አንድ የተደራጀ ቡድን አባል ባለመሆናቸው ቁርጥ ባለ ሁኔታ ችግሩን እናስወግዳለን ብሎ መናገር አስቸጋሪ ነው።

ወይም ደግሞ በሙርሌ ማህበረሰብ ውስጥ ጉዳዩን አንስቶ በመወያየት መፍታት ይቻላል ብሎ መነጋገርም አይቻልም። ግለሰቦቹ በሙርሌ ስም የሚንቀሳቀሱ ወንጀለኞች ናቸው። አያይዘውም በደቡብ ሱዳንም ሆነ በኢትዮጵያ በኩል ያሉ ሰላማዊ ሰዎች በተደጋጋሚ በታጣቂዎቹ ጥቃት እንደሚደርስባቸው ገልጸው፣ ሁለቱ መንግሥታት መፍትሄ ለማፈላለግ እየሰሩ መሆኑን ተናግረዋል። መንግስታቸውም ጥረት እያደረገ መሆኑን አስረድተዋል።

እነሱን ለመቆጣጠርና ድርጊቱን ለማስቆም አስቸጋሪ ቢሆንም እንደ ደቡብ ሱዳን መንግስት እንዲሁም እንደ ታላቋ ፒቦር አስተዳደር ቃል አቀባይ ሆኜ መናገር የሚፈልገው መንግስት ለችግሩ መፍትሄ ለመፈለግ ጠንክሮ እየሰራ መሆኑን ነው። እውነቱን ለመናገር እነዚህ ቡድኖች ወይንም ወንጀለኞች በቀጥታ ማን እንደሆኑና የት እንደሚገኙ ስለማይታወቅ መፍትሄ ማፈላለግ ሂደቱን ከባድ ቢያደርገውም፣ መንግስት ግን ለጉዳዩ መፍትሄ ለመፈለግ እየሰራ መሆኑን ለማረጋገጥ እፈልጋለሁ።

የሙሩ ሌጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከአንድ መቶ ሰባ ሰዎች በላይ መግደላቸውን፣ ህጻናት አግተው መውሰዳቸውን፣ ከ200 በላይ ከብቶች መውሰዳቸውን ሲዘገብ ቆይቷል። በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ቀጣዩ ቅንብር ሴቶችና ቤተሰብ ነው።

አማኔ በዳሶ በዩናይትድ ስቴትስ ሚኖሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ እየተወዳደረች የምትገኝ ትውልደ ኢትዮጵያዊ ናት። ከኤደን ገረሞ ጋር ስለ እድገቷ፣ የፖለቲካ ህይወቷና እንደ ስደተኛ ጥቁር ሙስሊም ሴት በኮንግረስ መወዳደሩ ያመጣል ብላ ስለምታምነው ለውጥ ተነጋግረዋል። አማኔ አማርኛ ቋንቋ መስማት እንጂ መናገር ባለመቻል ቆይታቸውን ያደረጉት በእንግሊዝኛ ቋንቋ ነው። አማኔ ራሷን ስለ ልጅነቷ ከምታስረድበት ይጀምራል።

የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣሁት በአራት ዓመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው።

እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ እኔ ኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው፣ ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘሁ

እንዲሁም እንደ ራሱ የሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በ አስራ ሶስት ዓመቴ ነው። ከልጅነቴ ጀምሮ ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮም በሚኖሶታ ነው የኖርኩት። የተማርኩትም በሃምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የ ሰላሳ ሁለት ዓመት ሚሊኒያል ነኝ።

So um, you said in your stay in Kenya you have uh, experienced so many things and you The its it's really challenging right what, one of the biggest hurdles of of being a refugee is that you don't necessarily have that childhood upbringing

ትልቁ ስደተኛ የመሆን ችግር ወላጆችሽ በአካባቢሽ አለመኖራቸው ነው። እኔ ያደግኩት በአያቴና በዘመዶቼ ነው። ስለዚህ ቤተሰብ አካባቢ ሲኖር የሚኖሩሽ የደህንነትና አብሮ የመሆን ነገር ነገ ከነጎዲያ እባረራለሁ ብለው ሳይሰጉ ጨዋታን ጨርሰው በኋላ ሮጠው የሚገቡበት ቤት ኖሮ ማደግ

በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት በዙሪያ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም፣ የሚያስቡልሽ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል። ኦኬ ስ ተል አስ ኤ ሊትል ቢት አባውት ዩር ኤክስፔሪየንስ ግሮዊንግ አፕ ኢን ዘ ዩናይትድ ስቴትስ

ዩናይትድ ስቴትስ ከመጣሽ በኋላ ሲያጋጠመሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው?

በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ህይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዝኛዬ ትክክል ነው ወይ እያልኳስብ ነበር። ነገር ግን ሳድግ በዙሪያ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ፣ የኤርትራ፣ የኢትዮጵያ

የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቅም አለሽ ተብዬን ያደግኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰብአዊ መብት ጥሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር፣ ተመራጮችንም እከታተላለሁ። ከኢትዮጵያ እንደመጣች እንዳንዲት ጥቁር ሙስሊም ሴት

ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታገል ጀመርኩ ሌስ

እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት፣ አንቺ ለኮንግረስ መመረጥሽ ላደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድን ነው ትያለሽ?

የኤደን የነበራትን ቆይታ ሙሉውን ዝግጅት ከድኅረ ገጻችን ላይ ማግኘት ትችላላችሁ። ለምሽቱ የያዝናችሁ ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር ኤልያስ አስማረ፣ በዝግጅት በዋና አዘጋጅ ጽሆን ግርማ፣ እንዲሁም ፕሮግራሙን በማሰናዳት ከተሳተፉ ባልደረቦች ጋራ ለዛሬ ያልነውን አጠናቀናል። ስለ አብራችሁን ስለቆያችሁ ስለ ቆያችሁ እናመሰግናለን። በሰላም ደሩ።